የኢትዮጵያ የብሔራዊ እርቅ ኮሚሽን አባላት ኬንያ ውስጥ ስልጠና ላይ ናቸው። ቡድኑ ዛሬ ከኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ ጋር ተገናኝተዋል። ገልሞ ወዳዊት ተጨማሪ አለው። ከኬንያና ከደቡብ አፍሪካ ልምድ ለመቅሰም ናይሮቢ ኬንያ የገቡት የኢትዮጵያ የብሔራዊ እርቅ ኮሚሽን አባላት ዛሬ ከኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ ጋር ተገናኝተዋል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ራይላ ለቡድኑ መልእክት ማስተላለፋቸውን ገልጸዋል። የቀድሞው ጠቅላይ ሚኒስትር ኬንያ ውስጥ ድህረ ነጻነት ጊዜ ጀምሮ አገሪቱ የመጣችበትን የውጣ ውረድ ታሪክ ለማስረዳት ሞክረዋል። አሁን በኬንያው ፕሬዚደንት ኡሁሩ ኬንያታና በተቃዋሚው መሪ ራይላ አሞሎ ኦዲንጋ መካከል አዲስ የእርቅ የሰላም ጥረት እየተካሄደ ነው። እነሱ በእንግሊዝኛው ሃንድ ሼክ ይሉታል። የዚህን ትርጉም በመሪዎች መካከል ያለ መቀራረብና የይቅርባይነት እንዴት ወደ ህዝቦች ሊወርድ እንደሚችል ለማሳየት ሞክረዋል። ተቃዋሚው መሪ በየትም ቦታ የፖለቲካ መሪዎች በሊቃን መካከል የሚደረግ መቀራረብና ችግሮችን ለመፍታት ያለ ዝግጁነት ህዝቡን ይለውጠዋል የሚል አንደኛው። ሁለተኛ ኢትዮጵያ ይህንን ለመሻገር የሚያስችል ታሪካዊ ሁኔታ ላይ ትገኛለች። በጋራ መስራት ይኖርባችኋል። የሂሊንግ ፕሮሰስ የረዥም ጊዜ ሂደት ነው ቁርጠኝነት፣ ሀቀኝነት፣ ከቀመኝነት መራቂ ይጠይቃል። ዘረኝነትና ጎሰኝነት የአፍሪካውያን ችግር ነው ካንሰር በሚል ነውሳቸው ሲገልጹት የነበረው እና ኢትዮጵያ ወደ ገናናነተዋ ታሪኳ ለመመለስ መልካም አጋጣሚን አግኝታለች። የብሔራዊ እርቅ ኮሚሽን ይህ እንዲሆን ከፍተኛ ኃላፊነት አለበት። ኢትዮጵያውያን ያለፈውን በጎ ታሪካቸውን ይዘውና አቅበው ክፉ የሚሉትን ደግሞ ምዕራፉን ዘግተው ወደ አዲስ የልማት ምዕራፍ መግባት አለባቸው። ጎረቤቶቻችን ሊደግፉ ዝግጁ እንዲሆን በተለይም ኬንያ ተናግረዋል። ራይላው ድንጋ አምባሳደር መለስ እንዳሉት ቡድኑ ከራይላው ድንጋ በተጨማሪ ከተለያዩ የኬንያ መንግስት ተወካዮች እና የሀገሪቱ እርቅ ሰላም አፈላላጊ መስሪያ ቤቶች ጋር ተገናኝተው ምክክር አድርገዋል። ኢትዮጵያውያን የራሳቸው የግጭት አፈታት ዘዴ ቢኖራቸውም ከጎረቤት ሀገሮችም ልምድ መክሰም አስፈላጊ መሆኑን አምባሳደር መለስ ተናግረዋል። ሰልጣኞቹ በቆይታቸው በሰላም ግንባታ አካሄድ ላይ የኬንያ የ2007 እና ስምንት ተከስቶ የነበረውን የፖለቲካ ቀውስ ተከትሎ የተቋቋመው የሀቅና ፍትህ አፈላላጊ ኮሚሽን የመሄድበት የስራ ሂደት ያጋጠሙ ችግሮች ዝርዝር የልምድ ልውውጥ አድርገዋል። በተመሳሳይ ከአፓርታይድ ስርዓት መገርሰስ በኋላ በደቡብ አፍሪካ የነበረው የሀቅና እርቅ አፈላላጊ ኮሚሽን በተመሳሳይ በሀገሪቱ የነበረውን ችግር ፈቶ ደቡብ አፍሪካ ወደ አዲስ ምዕራፍ እንድትሸጋገር እንዴት እንደሰሩ፣ ምን ያጋጠሟቸው ችግሮች እንዳሉ፣ በአጠቃላይ የኬንያንም የደቡብ አፍሪካንም ልምድ ለማየት ሞክረዋል። በኢትዮጵያ በኩልም ኮሚሽኑ ከሚያደርገው እንቅስቃሴ ባለፈ እንደየ አካባቢው ተጨባጭ ሁኔታ እንደየ ቦታው የሎካል የሀገር በቀል ልምዶችን መጠቀም እንዴት እንደሚቻል የሚያሳይ ትምህርት ተወስዷል። ስልጠናውና ልምድ ልውጡ ኬንያ ባለው የኢትዮጵያ ኤምባሲ የተዘጋጀ ሲሆን ዘጠኝ አባላት ላለው የኢትዮጵያ ብሔራዊ እርቅ ኮሚሽን ቡድን የደቡብ አፍሪካና የኬንያ የብሔራዊ እርቅና ሐቅ አፈላላጊ ኮሚሽን አባላት ስልጠናውን ሰጥተዋል። በኬንያ ያለው ኢትዮጵያ ኤምባሲ እንዳስታወቀው ለስልጠናው ድጋፍ ያደረገው መቀመጫውን እንግሊዝ ሀገር ያደረገው ኮንሲሌሽን ሪሶርስስ የተባለ መንግስታዊ ያልሆነ ድርጅት ነው። ለአሜሪካ ድምጽ ግልሞዳዊት ዳዊት ከናይሮቢ።